እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይኸው ናችሁ ከአፈር አታልፉም በሚል እግዚአብሔር ሊያስተምረን ነው የሚል ስሜት ነው የተሰማኝ። ይህንን ያሉት በአውሮፕላን አደጋው ሕይወቱን ያጣው የሀያ ሰባት ዓመቱ ሲድራክ ጌታቸው እናት ወይዘሮ ሚልካ ይማም ናቸው። ናይሮቢ የሚገኙት ወይዘሮ ሚልካ ልጃቸው ቅዳሜ ዕለት ወደ እርሳቸው እንዲመጣ በቈረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለማክሰኞ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። ጽዮን ማምሻውን ከናይሮቢ በስልክ አግኝታቸዋለች። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ። የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግድ ሀገር የመሳ እዛ ነው የተወለደ። እንግዲህም በአስራ ዘጠኝ ዘጠና አንድ ነው የተወለደውና እንደ ፈረንጆች በአስራ ዘጠኝ ዘጠና አንድ ማለት ኦልሞስት ወደ ሀያ ሰባት አመቱን ወደ መጨረስ መሰለኛሁ። አሁን ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር። አሁ እዚህ ነበረ። በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሑድም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታደርጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ፣ ኦኬ እንደዛ ከሆነ ጊዜ ለቅዳሜ በዘጠኝ ቆረጥኩላት። በዘጠኝ በቃ ይመጣል ብለን ስንጠብቅ ተደውሎ አንብጦታል፣ ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሑድ ማለት ለአስር ማለት ነው። ሲያደርግ አስር ይመጣል ብለን ጠዋት አነጋገር ነበረ። ራሴ እኔ ዛሬ ወደ ቸርች ስለሚሄድ አልጠብቅህም ይጠብቅህ ሰው አለ አልኩኝ። ከልዩ ጋር የምተዋወቃሉ በቃ አሁን ፍተሻሉ ጨርሼ ውስጥ እየገባሁ ነው አለኝ። በቃ የመጨረሻ ቃዶች ነበረ ያናገረኝ። እንግዲህ ከዛ በኋላ ሆነ እንግዲህ ቸርች ጨርሼ ስመጣ፣ ስወጣ ነው የሰማሁት ነው። ማቀውም ነገር አልነበረኝ እና ትንሽ ግራም ያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ የዓይነት ነው ነገር እግዚአብሔር ካላስቻለ ምንም። በዘጠኝ ያመለጠው ለምን እንደሆነ ጠየቀሹ ነበር። ዘገየን አሉ። ቤት ውስጥ ዘገየ መሰለኝ ገስገደባቸው መንገድ ላይ እስከሚደርሱ ና ሲደርስ ያው የቦርድን ታይሞ አልፏል። አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለአስር አስተካከሉለት ለጧል። ከዛ የሚቀጥል ሌላ ፍላይትም ነበር ምሽቱን፣ የሚገርመውን እንዲያውም እሱን ነበረ እዛው ሲያናግሩን፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ፣ በእርሱ ብታስተካክሉለት ምናምን ስል እስቲ እየሞከርን ነው ለማንኛው ማለች እኛ ክስቱ ዛለች የአባቱ ውህድ በኋላ ቆይታ ደውዬ ትጠይቅ አይ፣ በቃ ለነገ ጠዋት አርገንለታል አለች። በመሀል እንግዲህ እንደዚህ ሆነ። እዛ ላይ ኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም። በእውነት የሚያሳዝን ነገር ነው። ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ። ያው እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር የምን ነገር ያደረገው እንዲሁ የኢትዮጵያን ህዝብ የሚሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን አስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን፣ እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር። እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል። በዚህ ውስጥ እኔ ያነኝ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው፣ ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ምንም የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትል እንጂ፣ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለን። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ችን ልንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር፣ በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን። እስከምንሄድ ድረስ በእንዲህ አይነት ኑረ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ፣ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እቺው ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈራ እናልፍም በቃ በስጋ። ከዛ እንግዲህ እኔ አንድ ማን ብናገር ከዛ ያለፈ ህይወት አለ። እኛ እኔን ያጽናናኝ ትልቁ ነገርም ምን ሆነው፣ ይሄ መጨረሻ አይደለም መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ። መሸጋገሪያ ነው ይሄ ወደ ሌላኛው አለም ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚህች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር የምፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆንን ብንተው። አሁን ይሄድ እንኳን አናውቅም። አሁን አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም። በዚህች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላውቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው ማስበው። የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት አንድ ቀን 2011 ዓ ምት ቢሾፍቶ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።